በኢትዮጵያ በደቡብ ሕዝቦች ብሔር ብሔረሰቦችና ሕዝቦች ክልል ሆሳዕና በሚገኝ እስር ቤት ካለፈው የእሁድ ጀምሮ የመንግስት ኃይሎች በእስረኞች ላይ ጥቃት እያደረሱ መሆናቸውን ከእስረኞች አንዱ ገልጸውልናል። የመንግስት ኃይሎች ታሳሪዎችን በክፍላችን ቆልፈውብን ጥይትም አስለቃሽ ጭስም ተኩሰው ጉዳት አድርሰዋል ብለውናል። ስድስት የሚሆኑ የቆሰሉ እስረኞች ወደ ሆስፒታል መወሰዳቸውም ተገልጿል። የመድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስም ሀያ የሚሆኑ ሰዎች ተጎድተው ሆስፒታል መወሰዳቸውንና የሞቱም ሊኖሩ እንደሚችሉ መረጃ እንደደረሳቸው አመልክተዋል። ዛሬም እስር ቤቱ ውስጥ ውጥረት መኖሩን እስረኛው ከማረሚያ ቤቱ የሚሰጠውን ምግብ እና ውሃ መከልከሉን እና ለቤተሰብም መጎብኘትም ሆነ ስንቅ ማቀበል እንዳልተፈቀደ ገልጸውልናል። ሁኔታው የተቀሰቀሰው የጥበቃ ኃይሎች እስረኛውን ወትሮ የሚፈቀድለትን ስልክና መደወያ ሲም ካርድ አምጡ ብለው መንጠቅና መፈተሽ ሲጀምሩ መሆኑን ፕሮፌሰር በየነ አክለው ተናግረዋል። ዝርዝር ዘገባውን ቆንጅታ ይዘዋለች። ስማቸው እንዳይጠቀስ የጠየቁን እስረኛው ከእሁድ አንስቶ እየደረሰብን ነው ያሉት ጥቃት እንዴት እንደጀመረ ጠይቄያቸዋለሁ። በአማራና በኦሮሚያ አካባቢ እንደተፈጠረው ያለ ጭቅጭቅና ሁከት ልትፈጥሩ ነው በሚል ነው ታጣቂዎች እስረኛውን መክበብ የጀመሩት ብለዋል። ሁድ ዕለት ያው አሚልኮ ላይ ነበር ያው ቸርች ላይ ነበር እና ሁሉም ታራሚ ያው ቸርች ነው የነበረው። አንዱን ታራሚ ፖሊስ ገብቶ ጠራና ሊደበድበው ወደ ውጭ ወሰደ። ታራሚዎች ምንም አላደረገ ምን አድርጎ ነው መልሶ መልሶ በሚለው እሱ ጥይት መተኮስ ጀመረ። ከዛ ዙሪያ ሁሉ ጥይት ሆነ። ልዩ ኃይል ጠሩት፣ የዞንም ፖሊስ ጠሩት። አይ እንደሌላ ሌላ አካባቢ እንደ ኦሮሚያ እንደ አማራ ጭቅጭቅ ሁከት ሊያስነሱ ነው በሚል አሁን መክበብ ጀመረ። ከይሁድ ጀምሮ እና ትናንትና የተቋሙ ኃላፊ ገብቶ ችግሩንም ነገር በፖሊሱ ችግር እንዳለ ነገር ከዛ በኋላ ይስተካከላል ብሎ በሰላም አድረን ተቆጥረን ወጣን። ወደ ቁርስ በምንሄድበት ሰዓት እንደገና ተደወለ። ተደውሎ ተሰለፉ ተባሉ። ፖሊስ እንዳለ ግቢ ውስጥ ገባ። ተፈተሽ እየተፈተሸን ወደ ዶርማችን ገባን። ዶርም ላይ ዘጉ፣ ቁልፍ ዘጉ። እስከ ስድስት ሰዓት እዛው ቆየን። ጩሀን ጩሀን ጩሀን ጩሀን ማን ይክፈት። ከዛ በኋላ አመፅን ያስነሳ ነው ብሎ ጥይትና አስለቃሽ ጋዝ በእያንዳንዱ መስኮት እየወረወረ፣ አሁን ህይወታቸውን ማያውቁ ሆስታል ሄዶ አሉ ስድስት ሰዎች በራሳችን ላ- ውሃ እየደፈን ምን እያደርግ ነው። ይሁድ ሁለትም ሦስት ይቆስለዋል። ሕክምና ላይ ናቸው፣ ሆስታል ላይ ናቸው። በምንድን ነው የቆሰሉት? በጥይት እንደመታ ወይም በምን በዱላ ይምታ አናውቀውም። ይህንን ፖሊስ ነው ያቆሰለው። አሁን አሁን እርስ ባሉበት ሰዓት ሁኔታው ምንድን ነው? በዚህ ስልክ ሊነጋገሩ መቻሎ? ሰላም ተፈጥሮ ነው? አሁን እያወላያ ነው ያለው። የዞኑ ጸጥታ አካል መጥቶ ሁሉም ነገር ችግር ተነግረዋል፣ ተካክላሉ እያለ ነው ያለው። አሁን ስብሰባ ላይ ናቸው ያሉት። እኔ አሁን ጠርሻ ዘመድ ስልኩን እንትን ብዬ ለዘመዶቼ እንኳን ልደውል ብዬ ነው። በዛ በእግረ መንገዱ ትችላሉ። ምን ያህል እስረኛ ነው ያለው በእናንተ ባላችሁበት ማረሚያ ቤት? የሚያድረው ክፍል ሁለት መቶ ሰማኒያ ነው። በቃ ቆሞ ነው የሚያድረው አጠቃላይ ግቢ ውስጥ ያለው ጊዜ ቀጠሮዎች ጋር ሺህ አምስት መቶ ነው ያለው። ከኔ ጋር ሶስት አባሪ ነው፣ ሌሎችም አሉ። ተቃውሞ ደላላ ተብሎ የታሰሩት ማአት ናቸው። በተቃውሞ ደላላ ማለት ምንድን ነው? ገብቶ የሰዎች ዝውውር ተብሎ እኔ የአንድ ተቋም ጥበቃ ነበርኩኝ። ጥበቃ ሰራተኛ ልጆች አባት ነኝ። አይን ያልከፈቱ እናስተምራቸው ህጻናት አሉ ያንን ሁለት ሺ ሰባት ምርጫ ላይ ተቃዋሚዎችን ወክሎ ቁጭ ብለዋል ተብሎ ነው በክልሉ በስፋት የሚንቀሳቀሰው የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ በበኩላቸው በድርጅታዊ መስመር አማካይነት ከአካባቢው ባገኙት መረጃ መሰረት ዛሬም በእስር ቤቱ ውጥረት መኖሩንና እስረኛው ምግብ ተከልክሎ ከቤተሰብም የሚበላው እንዳይመጣለት ተደርጎ የሰብአዊ መብት ረገጣ እየተፈጸመበት መሆኑን አጣርቻለሁ ብለዋል። ሁኔታውንም ይህንን ግጭት የቀሰቀሱ ፖሊሶች ናቸው ጠባቂዎቹ ለታሳሪዎቹ ስልኮች ሁሉ እንዲያስገቡ ሲም ካርዶች ሁሉ እንደሚያስገቡ ፖሊሶች ይታወቃል። ከዚህ በፊት ባለው አሰራር ማለት ነው። በአሁኑ ጊዜ ኢትዮጵያ ውስጥ ሁኔታዎች ተቀይረዋል። እዚ ክለንጦም ፍንዳታ፣ ሌላም ሌላም ጋር ችግሮች የመኖሩ ነገር አሳሰበን ይሉና እስረኛውን ያዛችሁትን ስልክ ሁሉ አስረክቡ የሚል ዘመቻ ይገባሉ ፖሊሶቹ የግል ንብረታችን ነው። ከዚህ በፊትም እያወቃችሁም እንደውም ይህንን ስልክ መደወያም የሚያመላልሱትም ይሄንን ካርዱን መደወያውን ሁሉም ያደርገው ያው ጥበቃው ራሱ ነው። ምን አዲስ ነገር አለና ነው ትሎኑ ታውቆም የምንጠቀም አይደለም ወይ? ከቤተሰቦቻችን ጋር የምንገናኝበት ምግብ አምጡልን፣ ቡና ሻይ፣ እንደዚህ ፍላጎት አለን እያል የምንገናኝበት እንጂ ምን አዲስ ነገር ተፈጠረ የሚል ጥያቄ እንዳቀረቡና ይሄ እንደማይሆን ነው ጥበቃው በማሳወቅ በጉልበት እስረኞቹን በመደብደብ እነዚህን ስልኮች ይሰበስባሉ። ነገር ግን አሁንም የተደበቀ ይኖራል ፍራሽ ውስጥ ሁሉ ደብቃችሁ ሊሆን ይችላል፣ ተበትኖ እንደዚህ ይፈለግ ይላሉ። በዚህ መካከል ቡካታ ይፈጠራል። እንደውም ይዘጉባቸውና ይወጣሉ ነው የተባለው፣ እነዚህ ወታደሮቹ። በኋላ ታሳሪው ተቃውሞ ማሰማት ይጀምራል በድምፅ። በዚህን ጊዜ መስኮት ከፍተው ወይም በየእስር ቤቱ ቀዳዳ አስለቃሽ ጭስ ወረወሩ ነው የሚባለው። ይህንኑ ነው እኛ የሚያነጋግርናቸው እስረኛ የነገሩን አዎ ይህንን ቼስ ይወረውራሉ። አየር ለማግኘት እስረኞቹ ጥረት በሚያደርጉበት ጊዜ ቱክስ ይከፈታል። የቆሰሉ እንዳሉ ወደ ሀያ ነው እንደዚህ በላይ ወደ ሐኪም ቤት ለሕክምና የተወሰዱ እንዳሉ እንደው የሞተም ይኖራል ደብቀው ነው የሚልም መረጃ የሰጠኝ ሰው አለ። የት ሆስፒታል? ሆሳና ውስጥ ያለው አንድ ሆስፒታል ነው። እሺ፣ ንግስት እሌኒ ሆስፒታል የሚባል ነው ያለው። እንግዲህ እዛ ነው ሊወስዱ የምችሉት። ጉዳዩ በዚህ እያለ አሁን በቅርብ እንደውም ከዚያው ከእስር ቤቱ የደረሰኝ ቀጥታ ጥቆማ፣ ዛሬም በፊትቻን የተዋለው ለእስረኛው አንደኛ መደበኛ የሚሰጠው መኖውም ተከልክለዋል። ሁለተኛ ወደ አጀመድ ድሮ ያቀብለውን ስንቅ እንዳያቀብል አንድ ኪሎ ሜትር ያህል ርቆ እስር ቤቱ ተከቦ ነው ያለው። ይሄ እስረኛው ትናንት ጠዋት ይሄ ወከባ ከደረሰበት ጊዜ ጀምሮ እስካሁን ድረስ በረሃብና በውሃ ጥምም እየተቀጣ ነው ያለው እና ከፍተኛ የሆነ የሰብአዊ መብት ረገጣ እየደረሰብን ነው። ለዚህ ለመቀፍ ማህበረሰቡም ይሄንን ይወክልን የሚል ከፍተኛ ስጋት ውስጥ ዘመዶቻቸውም እስረኞቹም ሁሉ እንደገቡና ሁኔታው በጣም አስከፊ እንደሆነ ነው የደረሰኝ መረጃ ነው ያናግጠው። በእናንተ በኩል ምን እያደረጋችሁ ነው ፕሮፌሰር? በእኛ በኩል እንግዲህ ዛሬ አስተዳደሩ ወህኒ ጥበቃ ብቻ ሳይሆን አስተዳደሩ እራሱ ወህኒ ቤት መጥቶ ከእስረኞቹ ጋር ለማረጋጋትና ለመነጋገር መፍትሄ ለመፈለግ እየሞከርኩ ነኝ ብሏል እና ለዚህ ጊዜ ሰጥተናቸዋል። አዎ መፍትሄ እንድሰጡ ማለት ነው። ከእንግዲህ ወዲህ ምን ማድረግ ይቻላል? እኛ እንግዲህ ያው ግፋብል ሰብአዊ መብታቸው ይከበር፣ በህግ ቁጥጥር ስር ያሉ ናቸው። አብዛኛው ደግሞ እንደውም በዚህ ፍትህ በሌለበት ሀገር ካለግባብ ታስረን የተሰቃየንን የሚሉ ሁሉ ድምጾች ባሉበት ሁኔታ ይሄ የሰብአዊ መብቱ ረገጣ ወደ ከፋ ህዝባዊ ተቃውሞ ነው እንጂ የሚመራው እነሱ እንደሚያስቡት ሌላ ጋር ያደረጉትን አፈና እዛም ተምረው እንዲሁ በሰላም ሁኔታውን የሚያጠናቅቁት ይመስላቸዋል። ይሄ ግን ሊሆን አይችልም። የደቡብ ህዝቦች ክልላዊ መንግስት ቃል አቀባይ ወይዘሮ ሂክማ ኬሬድንን ምላሽ ለማግኘት ከትናንት አንስተን ያደረግነው ጥረት ስልካቸው የማይነሳ በመሆኑ ሊሳካልን አልቻለም።